ኢትዮጵያ ሴቶችን በማስተማሩ ረገድ ሰናይ ለውጦችን እያስመዘገበች ቢሆንም በሴቶች ፖለቲካዊ ተሳትፎና ውሳኔ ሰጭነት ግን አሁንም ወደኋላ ካሉ ሀገራት ተርታ ትመደባለች። ሴቶች በትምህርቱም ላይ ሆነ ከምረቃ በኋላ ያላቸውን ተሳትፎ ለማሳደግ ስኬታማ ሴቶችን ከወጣት ሴት ተማሪዎች ጋር በማጣመር የልምድ ልውውጥና የምክክር መርሃ ግብር ለመጀመር ዝግጅቱን እየጨረሰ መሆኑን የሴቶች ሕጻናትና ወጣቶች ሚኒስቴር በቅርቡ አብስሯል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ አቶ አድነው አበራ አሰልጣኝ ሴቶቹ ከራሳቸው የህይወት ተሞክሮና ልምድ በመነሳት ወጣት ሴቶቹን እንደሚያነጹ ይገልጻሉ። አጠቃላይ የኢንተርንሺፕ ፕሮግራም ሴቶችን የማብቃት ስትራቴጂ ማዕከል ያደረገ ነው። ሴቶችን ማብቃት ረገድ አካዳሚ ካ ሴቶች የሚበቁበት ሁኔታ አለ። ከዛ ባሻገር ደግሞ ከህይወት ክሎት ደግሞ የሚበቁበት እያንዳንዱ ቻለኝ ማለት የሚችሉበትን አጋጣሚዎች ስኬታማ ከሆኑ ሴቶች በየጊዜው ተመክሮችን ያገኛሉ። ኮች ይደረጋሉ ማለት ነው። ይሄ ነገር ኮች የመደረጉ ሜንተር ሽጡ አንደኛ በስኬታማ ሴቶች ፍላጎት ላይ ምንድን ነው መርዳት ያለብን፣ እኔ ያለፍኩበት ህይወት ተሞክሮ ሲደረጊያ ሲደርስ ምን ምንድነው ቻሌንጅ ያለፉት እና ለአሁን ሴቶችም ደግሞ ምንድ ነሱ የሚጠቅማቸው፣ እኔ ለነሱ ኢንፑት የሚሆን ከህይወት ወደ ነሱ የሚሄድ የሚጠቅማቸው ነገር ምንድን ነው የሚል ሜንተር የሚያደርገው የሚያደርጉ ስኬታማ ሴቶች አዘጋጅቶ የሚሰጡት ነው። እኛም በዛ መሀል እያንዳንዱ ነገር ኮች እናደርጋለን። ከዛ ባሻገር ሴቶቹ ኦልሬዲ ዩኒቨርሲቲ ካሉ ናቸው አካዳሚካሊ ማግኘት የሚፈልጉትን ነገር ማግኘት ይችላሉ። ግን ከዛ ባሻገር የሚገጥማቸው ብሎ ተለትለት ህይወት ተሞክሮ የሚፈልጉትን ነገር አችን ለማድረግ ምንድን ነው መከተል ያለባቸው የሚለውን ነገር እነሱም ደግሞ የሚፈልጉትን ነገር ጥያቄ በማቅረብ እያንዳንዱ ኮች የሚደረጉት ተማሪዎች ውጤታማ የሆኑ ሴቶች እነሱ ይደግፋሉ ማለት ነው። ዩኒቨርሲቲዎች ያሉ ሴቶች ወደ ተሻለ ነገር እንዲመጡ ወደ አመራርነትም ተሻለ ኃላፊነት መሸከም የሚችሉበት ሁኔታ እንዲመጡ እና አሁን ያሉትን ስኬታማ ሴቶች እንደ ቤንች ማርክ አድርገው አቅም ሆናቸው እንዲያርግ ኢምፓወር የሚደረጉ ነው። እየሰጠን ያለን አቶ አድነው በከፍተኛ ትምህርት ቤት ውስጥ ያሉ ሴቶች በትምህርት ላይም ሆነ ከትምህርት ቤት ከወጡ በኋላ በአመራርነትና በውሳኔ ሰጭነት ቦታዎች ላይ እንደማይሳተፉ ገልፀው ይህም የሴቶችን በራስ መተማመን ለመጨመር እና እንቅፋቶቻቸውን በመቀነሱ በኩል ብዙ ስራዎች መሰራት እንዳለባቸው ይጠቁማል ይላሉ። አጠቃላይ ሴቶችን ከማብቃት አንጻር መሰራት ያለባቸው ስራዎች አሉ። ለምሳሌ ከአመራር ጋር በተያያዘ እያንዳንዱ ሴቶች በየወረዳውን በየቀበሌው ያሉ ሴቶች መንግስት ስራ ላይ ያሉ ወደ አመራርነት መምጣት የሚችሉ ሴቶችን ዝግጁ ለማድረግ የተለያዩ ስልጠናዎችን እንሰጣለን። አሁን ለምሳሌ ትልቅ የተቸገርነው ነገር በተለይ ዩኒቨርሲቲዎች ተካል ሴቶች ገብቶ ራሳቸውን ለማብቃት የተማሪዎች ፍላጎት በጣም አናሳሉ የሆነ ተቸግረናል። ስለዚህ ሴቶችን በእያንዳንዱ አስፈጻሚ አካላት ካፓሲቲያቸውን ለመጨመር በጣም የምንሰራቸው ከተለያዩ ከምጫ ቦርድም የተለያዩ ተቋማት ሰራቸው ስራዎች እንዳሉ ሆኖ ግን የሴቶችም ፍላጎት በጣም ወሳኝ ነገር ነው። እዚህ አንደኛ ፍላጎት እንዲያድርባቸው እነሱ ያንን በማድረጋቸው ደግሞ ለራሳቸው ብቻ ሳይሆን ለቤተሰቦቻቸውም፣ ለማህበረሰቡም እንደገና ለሴቷም ምን ያህል ቡግንና እና ውክልና እንደሚኖራቸው እና ለሀገር ብሎም ለሀገር ያለውን ጠቀሜታ እንዲረዱና ኃላፊነት የሚሰማቸው ሴቶች ስለመሆናቸው የዛሬውን የሴቶች ህግር የጣራትም እንዲሆን ተሳትፏቸው እንደበሎክ እንዲያደርጉን ከውስጣቸው ወኔን እንዲዘራ ነው የምንፈልገው። አሁን ላይ ከፍተኛ ሴት ሚኒስትሮች መርሃ ግብሩን ለማገዝ በበጎ ፈቃደኝነት መመዝገባቸውን አስታውቀው መርሃ ግብሩን በሀገር አቀፍ ደረጃ ባሉ ከፍተኛ የትምህርት ተቋማት ለማስኬድም የአሰልጣኞች ምዝገባ አሁንም እየተካሄደ ነው ይላሉ። መርሃ ግብሩ በገጽ ለገጽ መሆን በማይችልባቸው አጋጣሚዎችም በድረገጽ እንደሚሰጥ ጠቁመዋል። አሁን አብዛኛው በሚኒስትር ደረጃ ያሉ ሴቶች ና በቢዝነስ ያሉ ሴቶች ናቸው እና የጊዜ አጠቃቀማቸው በጣም ይወሰናል። ሞሮስ ግን ኃላፊነቱን ወስደው ዚያ ሲቸው መጠቃቀም ባላንስ አድርገው እነ ሴቶች እንዲያግዟቸው እንደገና ደግሞ ሴቶቹም በአካዳሚ ላይ የተሰማሩ ትምህርት ያው በጣም ትልቁ ስራ ነው። ሀያ አራት ሰዓት የምትሰሪው ስራ ነው እና እነሱን ጊዜያቸውን ባላንስ አድርገው ተናበው ሴት ተማሪዎችም የሚፈልጉትን ሜንተር የሚያደርጉትም የራሳቸውን ጊዜ ያጣበው በእነሱ እንዲ እንደዚህ እንዲገናኙ ነው የምናደርገው። ያም ሆነ ይህ ግን ግዴታ በአካል መገናኘት አያስፈልግም። መቱም የኮሮና ሁኔታ አለ። ሁለተኛ ደግሞ ቴክኖሎጂውም የተሻለ ስለሆነ ዩኒቨርሲቲዎችም ይህንን እንዲያመሳቸው እናደርጋለን። የኢትዮጵያ የሴቶች የሕጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አበራ መርሃ ግብሩ የከፍተኛ የትምህርት ተቋማት ሙሉ ለሙሉ ስራቸውን ሲጀምሩ እንደሚጀመርም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ